rupaan Jerman ከዛሬ ሁለት ዓመት በፊት ከአንድ ሚሊዮን በላይ ስደተኞች ከመጡባቸው የአውሮጳ ሀገራት አብዛኛዎቹ አሁን ድንበራቸውን ዘግተዋል። የስደተኞች መተላለፊያ የሆኑ የአፍሪቃ ሀገራት በአደገኛ የበረሃና የባህር ጉዞ ወደ አውሮጳ ለመሻገር የሚሞክሩ ስደተኞችን እንዳያሳልፉባቸው የገንዘብና የቴክኒክ ድጋፍ እየሰጧቸው ነው። አውሮጳውያን በባህርና በየብስ ወደ አውሮጳ የሚደረግ ስደትን ለመግታት እነዚህንና ሌሎችንም ጠንካራ እርምጃዎች በመውሰድ ላይ ቢሆኑም ዓለም አቀፉ የፍልሰት ጉዳዮች ድርጅት በመጻሩ አይኦኤም እንዳስታወቀው ባለፉት ዘጠኝ ወራት ብቻ ከ131 ሺህ በላይ ስደተኞች የሜዲትራኒያንን ባህር አቋርጠው አውሮጳ ገብተዋል። ድርጅቱ እንደሚለው በጎርጎሮሳዊ 2017 አውሮጳ የደረሱት ስደተኞች ቁጥር ከቀደመው ከ2016 ዓ ም ጋር ሲነጻጸር በ56 በመቶ ቀንሷል። በ2016 አውሮጳ መድረስ የቻሉት ስደተኞች ቁጥር 3076 ነበረ። ይሁንና በአመቱ ወደ አውሮጳ ጉዞ ከጀመሩት መካከል 2556ቱ በሜዲትራኒያን ባህር ላይ ህይወታቸው አልፏል። ይህም እስከ ዛሬው ተወዳዳሪ የሌለው መሆኑን አይኦኤም አስታውቋል። ምንም እንኳን አውሮፓውያን የሚመጡባቸውን ስደተኞች ለማስቆም አሊያም ለመቀነስ በቅርብ ጊዜያት ውስጥ በወሰዷቸው እርምጃዎች አውሮፓ መድረስ የቻሉ ስደተኞች ቁጥር መቀነሱ ቢታይም አይዘልቅም ባዮች ጥቂት አይደሉም። እነዚህ ወገኖች ይልቁንም እርምጃዎቹ ለህገወጥ የሰዎች አሸጋጋሪዎች በር ይከፍታሉ፣ አስከፊውም ስደት መልኩን ቀይሮ መባባሱ አይቀርም ይላሉ። ዶክተር ልጅ አስፋ ወሰን አስራተ ጀርመን የተማሩና የሚሰሩ የአፍሪቃና የመካከለኛው ምስራቅ የንግድ አማካሪ ደራሲና የፖለቲካ ተንታኝ ናቸው። አዲሱ የህዝቦች ስደት አውሮጳን እንዳለች ለመጠበቅ አፍሪቃን ማዳን የሚል ርዕስ በሰጡትና ከአንድ ዓመት በፊት ባሳተሙት መጽሐፋቸው እንዳሉት አውሮጳውያን በተለይ ለአፍሪቃ ችግር መፍትሄ ካልፈለጉ በስተቀር ከአፍሪቃ ወደ አውሮጳ የሚካሄደው ስደት ተባብሶ ይቀጥላል እንጂ አይቆምም። በእርሳቸው አባባል ከክፍለ ዓለሙ ህዝቡ ለመሰደዱ ምክንያቶቹ አምባገነን መንግስታት ናቸው። ምዕራቡ ዓለምም ለእነዚህ መንግስታት የሚሰጠው የልማት እርዳታን የመሳሰለው ድጋፍ ለታሰበለት ዓላማ ሊውል አልቻለም። እንደ ዶክተር ልጅ አስፋ ወሰን አስራተ ባለፉት ሀምሳ ዓመት ለአፍሪካ እርዳታ ከምዕራቡ ዓለም ሁለት ቢሊዮን ዶላር ነው ለእርዳታ ተብሎ ሄደው ከዛ ውስጥ አንድ ነጥብ ስድስት ቢሊዮኑ እንደገና ወደ አውሮፓ ተመልሷል የተመለሰበትም ስዊስ ሀገር አካውንት በመክፈት ፈረንሳይ ሀገር ቤተ መንግስት በመስራት እንግሊዝ ሀገር እና አሜሪካን ሀገር ቤት በመግዛት ንግድ በመቋቋም በዚህ የተመለሰ ገንዘብ ነው የኢኮኖሚ ኖቤል ፕራይስ ያሸነፈ አንግስ ዲትን የተባለው ከስኮትላንድ የሚመጣው ምሁር እንደሚነግረን በሀምሳ አመት ውስጥ ወደ አፍሪካ በእርዳታ መልክ ከሄዱት ገንዘቦች ሁሉ ሀያ ፐርሰንቱ እንኳን ለሚያስፈልገው ሰው አልደረሰም ነው የሚለን። ይህን ለማስተካከል የአውሮጳ ሀገራት ያለፉትን ሀምሳ ዓመታት የአፍሪካ መርሃቸውን መቀየር አለባቸው እንደ ዶክተር አስፋ ወሰን ከአሁን በኋላም በዚህ ረገድ የሚከተሉት መርህ የተናጠል ሳይሆን አንድ ወጥ መሆን ይገባዋል ይላሉ አውሮፓውያኖች እስከ ዛሬ ድረስ ላለፉት ሀምሳ ዓመት የነበራቸውን የአፍሪካ ፖሊሲያቸውን በደንብ አድርገው መለወጥ አለባቸው። ይሄም መሆን የሚችለው አንደኛ የምጮኸው ብዙውን ጊዜ ጀርመን መንግስት የእንግሊዝ መንግስት ፖሊሲውን ቢለውጥ የሚያመጣው ነገር የለም። ምክንያቱም አምባገነን የሆኑት የአፍሪካ መሪዎች ጀርመን፣ እርዳታዬን አቆማለሁ የሰው ልጅ መብት በእናንተ ሀገር አልተጠበቀም እና ያለኝን የዲፕሎማሲ ግንኙነት ከእናንተ ጋር አቆማለሁ፣ የምሰጣችሁን ገንዘብ አቆማለሁ ብትል ዞረው ወይ ፈረንሳይ ሀገር ወይ ከእንግሊዝ ሀገር ገንዘቡን ለማግኘት ስለሚያውቁ እነዚህ አምባገነኖች ስነ ስርዓታቸውን እንዲለውጡ ምንም ለማድረግ አልተችለም። ይሄንን ማድረግ የምንችለው አውሮፓዊ የሆነ አንድ አፍሪካ ፖሊሲ በአንድ ድምፅ የአውሮፓን ዩኒየን በሙሉ የሚይዝ አፍሪካዊ ፖሊሲ መመስረት አለበት። ከዚህ ሌላ የአፍሪቃ አንድነት ድርጅት ምስረታ 50ኛ ዓመት የዛሬ አራት ዓመት ሲከበር የአፍሪቃ መንግስታት ያጸደቁት የክፍለ ዓለሙን ራዕይ በግልጽ አስቀምጧል የሚባለው አጀንዳ 2063 የችግሩ መፍቻ ቁልፍ ተደርጎ ሊወሰድ እንደሚገባ ዶክተር አስፋ ወሰን ያሳስባሉ። በእርሳቸው አስተያየት አጀንዳው የወደፊቱ የአውሮጳና የአፍሪቃ ግንኙነት መሰረት ሊሆን ይገባል። አጀንዳ 2063 በአፍሪካኖች ታስቦ የአፍሪካን ሁኔታ በደንብ አድርጎ ተመርምሮ በአፍሪካኖች የታወጀ አጀንዳ በመሆኑ ለወደፊት አውሮፓውያን ሀገሮች ማለት ያለባቸው የዚህን የአጀንዳ ሃያ ስልሳ ሶስት የዚህን ሁኔታ ራሳችሁ እንዲታወጅ ያደረጋችሁትን አጀንዳ እሱ የወደፊት የአውሮፓና የአፍሪካ ግንኙነት መሰረት ይሆናል። ያንን ከተቀበላችሁ ያንን መቀበል ብቻ ሳይሆን በስራ ላይ ካዋላችሁ ከእናንተ ጋር አብረን እንቆማለን። የተቻለን በተቻለን መንገድ እናንተን እናግዛለን። ነገር ግን ይሄንንም አንቀበልም ብላችሁ በራሳችሁ ኃይል አምባገነንነት የሰውን ልጅ መብት አለመጠበቅ በኢኮኖሚው ስነ ስርዓት ሁሉንም በእጃችሁ መያዝ ከዚህ በላይ ለራሳችሁ እንጂ ለህዝባችሁ ጥቅም አንድ ነገር አንሰራም የምትሉ ከሆነ ከእናንተ ጋር ለወደፊት በምንም አይነት ነገር አብረን አንሰራም ማለት አለባቸው። ዶክተር ልጅ አስፋወሰን፣ በሌላ በኩል ምዕራባውያን ለአፍሪቃ የልማት እርዳታ መስጠት ቢያቆሙ ወይንም ቢቀንሱ አሁን የነገሩንን ምክንያቶች አቅርበው የዚህ አይነት እርምጃ ቢወስዱ ተጎጁ ህዝቡ ነው የሚሉም አሉ እና በአብዛኛው እንደውም እንዲህ አይነት ጥያቄዎች ሲቀርቡላቸው እርዳታውን የሚሰጡት በሰብአዊነት መሆኑን እያነሳሉ እና ለዚህ እርስዎ መልስ ምንድን ነው? አንደኛው የሚሰጠው እርዳታ ተብሎ ዲቨሎፕመንት ድ ተብሎ የሚሰጠው የአገሪቱን ልማት በሚመለከት የሚሰጥ እርዳታ ነው። ሁለተኛው እርዳታ ደግሞ ረሃብ ሲመጣ አንድ ሀገር ውስጥ አንድ አደጋ ሲመጣ የሚሰጠው ጊዜያዊ የሆነ እርዳታ ነው፣ ጊዜያዊና ይሄ ለአደጋ ጊዜ ለሚመጡትን እርዳታ ለአፍሪካ ሰው አትስጡ ማለት ጨርሶ ብደት ነው። ቀጥታ የሚጎዳው ይሄ ያንን ተራውን ህዝብ መሆኑን ስለማውቅ እሱን አይደለም የልማቱን ግን በእውነት ካየነው ሀያ ፐርሰንት በአምስት ዓመት ውስጥ ከተላኩት እርዳታዎች ሀያ ፐርሰንት ነው ለዛ ለድሃ ህዝቡ የደረሰው። ለሱ ተብሎ የመጣው እርዳታ ባለ ቤቱን አላገኘውም። ወደፊትም እንደዛ ነው። ስለዚህ ብዙ የሚለወጥ ነገር የለም። ወደፊት ይሄንን እንቀጥል ማለት ነው ያችኑ ለሀያ ፐርሰንቱን ለህዝቡ እየተሰጠ ሌላችሁ ሌላውን ኪሳችሁ ውስጥ አግቡ ማለት ነው። ለአፍሪቃ የሚሰጡ የልማት እርዳታዎች ኦዲት እንዲደረጉ የጀርመንን አሰራር እንደ ምሳሌ ጠቅሰው ነው ይህንን የጠቆሙት። እስከ ከዛሬ ምዕራባውያን የሚሰጡትን ገንዘብ በዚህ አይነት መልኩ ኦዲት አያደርጉም ማለት ነው አይደለም። ፕሮጀክቱ ራሱ እውነት ለአፍሪካ ጠቃሚ ነው ወይ፣ ለአፍሪካ ህዝብ ደህንነት የሚያመጣ ነው ወይ ብለው አይጠይቁም። የራሳቸውን ጥቅም ብቻ እዛ ላይ አይተው ለእኛ ምናልባት ይሆነናል፣ እዚህ ያለውን የጀርመኑን ስራ ፈት ስራ ላይ ሊያውለው ይችላል በሚል አስተሳሰብ ነው። ይሄንን ስል ደግሞ ሁሉም ፕሮጀክቶች አይደሉም፣ አብዛኛውን እንበለው እና ወደፊት ከፍተኛ የአውሮፓውያን የኦዲት ቢሮ ተከፍቶ ለእርዳታ የሚሰጡት ነገሮች ሁሉ እስከ መጨረሻው ሳንቲም ድረስ ለእንደዚህ እንደዚህ ሁኔታ ውሏል ብሎ ያንን ደግሞ እውን ማድረግ እስካልተቻለ ድረስ እስከ ዛሬ ድረስ ያችን የደሃ አህጉር ሲበዘብዟት የነበሩት ድርጅቶች ወደፊትም ሲበዘብዟት ይኖራሉ። ከዛ ደግሞ አውሮፓያኖች ይሄንን አይናቸውን ከፍተው የሚያዩት ሳያውቁት ቀርተው ደግሞ እንዳይመስሏት በደንብ አድርጎ ከፖሊሲያቸው ጋር የሚሄድ አሰራርም ነው። ይሄንንም ነው የተቃወምኩት። የበርሊን ዎል እስኪወድቅ ድረስ ገሌ ከሌ ፈጽሞ ለሀገሩ ጥቅም የማይሰራ ሰው ነው። ነገር ግን ምን ይደረግ ኮሙኒስት ስላልሆነ እሱ ማገዝ አለብኝ በሚባል ይኸውና፣ ትልልቅ አፍሪካን ዲክቴተሮች ብዙ አመት ሀገራቸውን እንዲያሰቃዩ ፈቀዱ። አሁን ደግሞ ኮሙኒዝም ጠፋ ከተባለ በኋላ ሌላ ምክንያት አምጥተው፣ ምንም ቢሆን አውቃለሁ፣ በጣም ጨቋኝ ነው፣ የዴሞክራሲ ሁኔታ ፈጽሞ የማይፈልግ መንግስት ነው። ነገር ግን ምን ላድርግ፣ እሱ ቴሮሪስትን ለመታገል ከፍተኛ የኛ ጓደኛና የኛ ፓርትነር በመሆኑ እሱን ልንተው አንችልም በሚል ይሄውና አሁንም ያንን ፖሊሲያቸውን በመቀጠል ላይ ናቸው። ዶክተር ልጅ አስፋ ወሰን አስራተ አበክረው እንደሚያሳስቡት የአውሮጳ ሀገራት የእስከ ዛሬውን የአፍሪቃ መርሃቸውን ካልቀየሩ የክፍለ ዓለሙ መጨረሻ አያምርም። እነዚህ ሰዎች ራሳቸውን ሕዝብ ይጨቁናሉ የሚለው ነገር ለብዙ አውሮፓውያኖች ከምንም ስለማይቆጥሩት የራሳቸውን ፍላጎት ብቻ በማየት አፒዝመንት የሚባለውን ፖሊሲ ያሉትን ዲክቴተሮች በሁለተኛው ዓለም ጦርነት እንደተደረገው ሁሉ እነ ሂትለርና እነ ሙሶሊኒ ያንን ሁሉ ግብ ሲሰጡ የለም እነሱም ምንም ቢሆን ኮሚኒዝም ሊያቆሙልን ይችላሉ፣ ከዛ የሚመጣውን ሊጋፉልን ይችላሉ በማለት ዓለም ገደል እንድትገባ ተደረገ። አሁንም አውሮፓ የአፍሪካን ዲክቴተሮችና ህጋዊ ያልሆኑ መንግስታትን በመርዳት አፍሪካም አንድ ቀን ገደል እንድትገባ እያደረጉ ነው። አዲሱ የህዝቦች ስደት አውሮፓን እንዳለች ለመጠበቅ አፍሪቃን ማዳን የተሰኘውን መጽሐፍ ደራሲ ዶክተር ልጅ አስፋወሰን አስራተን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ መለሰነኝ። ደህና ቆዩ።